ስፖርት። ጤና ይስጥልኝ አድማጮች እንደምንሰንብታችኋል። አትሌት ገንዘቤ ዲባባና አልማዝ አያና ከፍተኛ ፉክክር ባደረጉበት የፈረንሳዩ ዳያመንድ ሊግ የ5000 ሜትር የሩጫ ውድድር ውጤት አልማዝ ደስተኛ አልነበረችም። ፉክክሩንና ውጤቱን በተመለከተ የአትሌቲክስ ስፖርት ተንታኝ ጋዜጠኛ አነጋግረናል። በቱር ደ ፍራንስ የብስክሌቶች ቅድምድም ዘንድሮ ሁለት ኤርትራውያን ተሳታፊ ሆኗል። ሁለቱም ከፈረንሳይ የሚሉት አላቸው። በደቡብ አሜሪካ ዋንጫ የእግር ኳስ ግጥሚያ ቺሊ አርጀንቲናን በሰፋ የግብ ልዩነት አሸንፋ ዋንጫውን አንስታለች። ሌሎች ዘገባዎችም ይኖሩናል። አብራችሁን ቆዩ። በቅድሚያም አትሌቲክስ ፈረንሳይ ፓሪስ ውስጥ ቅዳሜ የተደረገው የዳያመንድ ሊግ የአትሌቲክስ ፍልሚያ የዓለም ክብረ ወሰን ባይሰበርበትም ኢትዮጵያዊ አቱ ተፎካካሪዎችን ግን እርስ በርስ እጅግ አታግሏል። ውድድሩ እጅግ በጣም በጉጉት እንዲጠበቅ ያደረገው ምን ነበር? የፕላኔት ስፖርት ሬዲዮ መሰናዶ አዘጋጅና አቅራቢ ምስግናው ታደሰም ካለፉት ሁለት አመታት ወደዚህ ግን የአልማዝ አያና አለሚቱ፣ አሮዬን የመሳሰሉ አትሌቶች መምጣታቸው ትኩረቱ የበለጠ እንዲጠበቅ አድርጎታል። እንደውም ከውድድሩ አስቀድመው ያው ሁለቱም ገንዘቤም አልማዛያናም የዓለምን ሪከርድ ለመስበር እንደሚሮጡ ጥረው ነበረ። ይህን ሪከርድ ግን ከስድስት አመት በፊት ነበር ጥሩነሽ ዲባባ የያዘችው። ገንዘቤ ዲባባም የኢትዮጵያን ሪከርድ ማሻሻል እፈልጋለሁ ብላ ነበረ። አልማዛያና ውድድሩ ላይ እንድትጠበቅ ያደረጋት ነገር ምንድን ነው? ሳምንታት በፊት በአምስት ሺህ ሜትር የዓለም ታሪክ ሶስተኛውን ፈጣን ሰዓት ከጥሩነሽ ዲባባን ደፋር ቀጥሎ አስመዝግባለች እና የገንዘቤ መበርታትና የአልማዝ አያና የዓለማችን ሶስተኛው የፈጣን ሰዓት ባለቤት መሆን ውድድሩ በጣም በጣም እንዲጠበቅ አድርጎት ነበረ። ብዙ መገናኛ ብዙሃንም ሽፋን ሰጥተውት ነበረ እና በእኔ በኩል በጣም ንርጥና ደማቅ ውድድር ነበር ብዬ ነው የማስበው። ከፍተኛ ፉክክር የታየበት የፓሪሱ ዳያመንድ ሊግ የአምስት ሺህ ሜትር የሩጫ ውድድር ሊጠናቀቅ አንድ ዙር ሲቀረው አትሌት ገንዘቤ ዲባባ ተፈትልካ በመውጣት ብቃቷን አሳይታለች። ከፊት ከፊት ትመራ የነበረችው አልማዝ አያናን በመራቅም የአንደኛነቱን ክብር ልትቀዳጅ ችላለች። በጣም የተለየ ውድድር ነበረ። አልማዝ አያና ያው እንደታወቀው በጣም ካራት ልጅ ናት። የአመቱ ፈጣን ያላት ልጅ ናት። ያው እዚህ ፓሪስ ላይ አሸንፍ ያለው እ በጣም ደስ ብሎኛል። በዛ ላይ የራሴ ፈጣ በጣም ነው የተደሰት። አየሩም ጥሩ ነበረ። መሀል ላይ ያው ትንሽ ፌሱ ቀስቅዟል። በሱ ምክንያት ነው ሊቀርዱ ሳንሰብር ቀረ ነው በሁለታችን መሀል ውስጥ ነው። ውድድሩ የተረጋጋ ቢሆንም ያው እኔ በጣም ተደስቻለሁ። ሊከርድ የጥሮሽ ነ ነው ብሰብር ደስ ይለኛል ከኔ በላይ ደግሞ ጥሩነሽ ይሄ እንድሰብር ሁሉ የተጓጓ ነበር። የተሻለ ውጤት እንዳስመዘግብ ትፈልጋለች ላይ እግዚአብሔር አልፈቀደ ሊቀር ተሰብረም ሌላ ጊዜን እግዚአብሔር ካለ ለመስበር ሞክራል። ውድድሩን ከፊት ከፊት ሆና በመምራት በስተመጨረሻ ሁለተኛ የወጣቸው አትሌት አልማዝ አያና በውጤቱ ቅሬታ እንደተሰማት ለፓሪሷ ወኪላችን ሃይማኖት ጥሩነ ውድድሩ በተካሄደበት ቦታ ገልጣ ነበር። ሰዓቴም ከበፊቱ የወረደ ነው። ጀመሪያ ሰዓቱን ለማሻሻል ነበረ ዙሩ በጣም ሄድኩት ፔስ ሜከሮች እንኳን ይሆን አሪፍ ሰዓት ቢሄዱልን እና መጨረሻ ላይ ቢወርድም ብዙም አይወርድም ነበር። ሁለታችንም ብንረዳዳ እና አንድ ፔስ ብንሄድ አሪፍ ነበር። ግን በጣም ወጣ ገባ የሆነ ፔስ ነበረ እና በጣም የሚያስጠላ ሩጫ ነበረ። የትላንት ነው እና ብዙም አላስደሰተኝም። ለወደፊት ጥሩ ለመስራት አሁን ሪከርድ ለመስበር ፈልጋለሁ። እግዚአብሔር ካለ በተለይ በአትሌቲክስ ዘርፍ ትኩረት የሚያደርገው ጋዜጠኛ ምስጋናው ታደሰ የአትሌት አልማዝ አያናን ቅሬታና የገንዘቤን ድል በተመለከተ ልምድና ብልጠት ሚና መጫወቱን ጠቁሟል። እንግዲህ የተነጋገሩትን ምን ያህል ተግብረዋል የሚለውን ነገር አላውቅም፣ ግን የተወሰነ ድረስ ሄደው ከዛ በኋላ ግን እንደማትቋቋማ ስታውቅ ነው። ገንዘቤ አንደኛ ዓላማዋ ማሸነፍ ብቻ ሳይሆን የዓለም ሪከርድንም ጭምር መስበር ነው። እንዳሰበችውም ደግሞ ለሪከርዱ ተቃርባ ነበር። በአራት ሰከንድ ነው የሳተችው። እንግዲህ ሪከርዱን እና አንድ ዙር ሲቀራት ጥላት የወጣችበት አንዱ ምክንያትም ይሄ ነው ብዬ አስባለሁ። በቃ ከዛ በኋላ ቆርጠው ተጋጣሚዎቻቸውን፣ ተፎካካሪዎቻቸውን በረዥም ርቀት ጥለዋቸው ሄደዋል። ከዚህ በኋላ የሚኖረው ፉክክር በሷና በአልማዛያ መካከል ነው። ስለዚህ የእሷ ዓላማ ደግሞ ማሸነፍ ብቻ ሳይሆን ሪከርድ መስበርም ጭምር ስለነበር ከዛ በኋላ የቡድን ስራ የሚባል ነገር የለም። በነገራችን ላይ በቀጣይ ጥቂት ዓመታት ውስጥ ርቀቱ በአምስት ሺህ ሜትር በአለም ላይ መንገስ የምትችል አትሌት ነች ብዬ ነው ማስቡ። አልማዝ አያና በጣም ጎበዝ ነች። የእኛም ተስፋ የሆነች አትሌት ነች። በቤጂንግ አለም ሻምፒዮና የምትካፈል ከሆነ ሜዳሊያ ዝርዝር ውስጥ እገባለች ብዬ የምጠብቃት ጠንካራ አትሌት ነች። ገንዘቤ ዲባባ በፓሪሱ የዳይመንድ ሊግ የአምስት ሺህ ሜትሩን የሩጫ ውድድር ለማጠናቀቅ የፈጀባት ጊዜ አስራ አራት ደቂቃ ከአስራ አምስት 41 ሰከንድ ነበር። አልማዝ አያና ሁለተኛ ወጣች፣ በ14 ደቂቃ ከ21.97 ሰከንድ በመግባት ነበር። ብስክሌት በዘንድሮ የቱር ደ ፍራንስ የብስክሌቶች ቅድምድም ሁለት ኤርትራውያን ብስክሌተኞችን ጨምሮ አምስት የአፍሪቃ ተወዳዳሪዎች ብቅ ማለታቸው በዓለም የስፖርት ዜና መነጋገሪያ ሆኖ ነበር የሰነበተው። ኤምቲኤን ኩቤካ በተሰኘው ቡድን ውስጥ የሚገኙት ሁለቱ ኤርትራውያን የብስክሌት አሽከርካሪዎች ዳንኤል ተክለሃይማኖትና መርሃዊ ቅዱስ ይባላሉ። ዳንኤል ከቱር ደ ፍራንስ ውድድር ልምድ ይቀስም እንደሆን ተጠይቆ የሚከተለውን ብሏል። እንደሚመስለኝ ጥሩ ልምድ አለኝ። ስለዚህ ከአሁን በኋላ መማር የሚያስፈልገኝ አይመስለኝም። በቡድኔ ውስጥ ከሚገኙ ታላላቅ ፕሮፌሽናል ብስክሌተኞች ቀደም ሲልም ቢሆን በቂ ልምድ አካብቻለሁ። በውድድሩ በመዝለቅ ቡድኔን መደገፉ ብሎም ለራሴ ወደ ቀጣይ ዙሮች መሸጋገር ላይ ነው የማተኩረው። ከቱር ደ ፍራንስ ተወዳዳሪዎች እጅግ ወጣቱ እንደሆነ የሚነገርለት የ20 ዓመቱ መርሃዊ ቅዱስ ወደ ውድድሩ ሲገባ የተደረገለት ድጋፍ በጣም እንዳስደሰተው ገልጧል። ከሶስት ቀናት በፊት ነው የመጣሁት። በርካታ የቴሌቪዥን ዝግጅቶችና ቃለ መጠይቆች ላይ ተሳትፌ አለሁ። በተለይ የኤርትራ ፕሬዚደንት ለውድድር የሚሆኑ ስጦታዎችን አበርክተውልናል። ስለዚህ በጣም ደስ የሚል ድባብ ነው። ኔዘርላንድ ኦትሬሽት ውስጥ ትናንት በተከናወነው የ166 ኪሎ ሜትር የቱር ደ ፍራንስ ሁለተኛ ዙር የብስክሌት ሽቅድምድም የጀርመኑ አንድሬ ግራይፕል በሶስት ሰዓት ከ29 ደቂቃ ከ3 ሰከንድ አንደኛ በመውጣት አሸናፊ ሆኗል። የኤርትራው ብስክሌተኛ ዳንኤል ተክለ ሃይማኖት በ3 ሰዓት ከ34 ደቂቃ 7 ሰከንድ በመግባት የ170ኛ ደረጃን ይዟል። ሌላኛው የአገሩ ልጅ መርሃዊ ቅዱስ ከኋላው አስር ተወዳዳሪዎችን አስከትሎ 189ኛ ወጥቷል። ውድድሩን ለማጠናቀቅ የፈጀበት 3 ሰዓት ከ34 ደቂቃ ከ7 ሰከንድ ነው። ኔዘርላንድ ኡትሬሽት ውስጥ እሁድ በተከናወነው የቱር ደ ፍራንስ የብስክሌቶች ቅድምድም የአውስትራሊያው አዳም ሃንስን በ3 ሰዓት ከ40 ደቂቃ ከ9 ሰከንድ በመግባት የመጨረሻውን 198ኛ ደረጃ አግኝቷል። ሦስተኛው ዙር የቱር ደ ፍራንስ የብስክሌቶች ቅድምድም ዛሬ በቤልጂክ ተከናውኗል። አጀማመሩ ላይ የብስክሌቶች መንሸራተትና መደራረብ አደጋ በተከሰተበት የዛሬዎች ቅድምድም የስፔኑ ተወዳዳሪ ዮአኪም ሮድሪጌዝ አሸናፊ ለመሆን ችሏል። የመንሸራተትና የመደራረብ አደጋ የደረሰው ከውድድሩ ማብቂያ 60 ኪሎ ሜትር ርቀት ላይ የፈረንሳዩ ዊሊያም ቦኔ ከነ ብስክሌቱ አስፓልቱ ላይ ተንሸራቶ በመውደቁ ነበር። ከዚያም ውድድሩን በመምራት ላይ የነበረው ፋቢያን ካንቼላራን ጨምሮ በርካታ ብስክሌተኞች አስፓልቱ ላይ በመንሸራተት እርስ በርስ የመደራረብ አደጋ ደርሶባቸዋል። ሦስት ተወዳዳሪዎች ውድድሩን አቋርጧል። ውድድሩን በድጋሚ ለማስጀመር ከ10 ደቂቃ በላይ ጊዜ መፍጀቱም ተጠቅሷል። ከቅዳሜ ሰኔ 27 ቀን 2007 ዓ ም አንስቶ የጀመረው የቱር ደ ፍራንስ የብስክሌት ቅድምድም ለሦስት ሳምንታት ከተካሄደ በኋላ እሁድ ሐምሌ 19 ቀን 2007 ዓ ም ይጠናቀቃል 102ኛው የቱር ደ ፍራንስ የብስክሌቶች ቅድምድም 21 ዙር ውድድሮች ሲኖሩት በአጠቃላይ ውድድሩ የ3360 ኪሎ ሜትሮችን ርቀት ያካትታል። የሜዳ ቴኒስ በዌምብልደን የሜዳ ቴኒስ የመክፈቻ ግጥሚያ ሴሬና ዊሊያምስ ታላቅ እህቷ ቬኑስ ዊሊያምስን ዛሬ አሸንፋታለች። ታላቅ እህቷ ቬኑስን ስድስት ለአራትና ስድስት ለሶስት በሆነ ልዩነት ያሸነፈችው የሃያ ጊዜያት ባለድሏ ሴሬና ዊሊያምስ ወደ ሩብ ፍጻሜ ግስጋሴዋን ቀጥላለች። ሁለቱ ትማማቾች የእንግሊዝ ቡድኖች አምስት ጊዜያት ባለድል ሲሆኑ ሴሬና የአውስትራሊያና የፈረንሳይ ውድድሮችን በማሸነፏ ለዋናው ድል ግስጋሴዋን አመቻችታለች። የሩሲያዋ ማሪያ ሻራፖቫ ደግሞ የካዛክስታኗ ዛሪያን ዲያስን ሁለቱንም ዙር ጨዋታ ስድስት ለአራት አሸንፋታለች። አድማጮች፣ አሁን ደግሞ አጠር ያሉ የስፖርት ዘገባዎችን እናስደምጣችኋለን። ካናዳ ቫንኮቨር ከተማ ውስጥ በተከናወነው የሴቶች የዓለም የእግር ኳስ ዋንጫ የፍጻሜ ግጥሚያ ትናንት የዩናይትድ ስቴትስ ቡድን የጃፓን ቡድንን አምስት ለሁለት በመርታት አሸናፊ ሆኗል። የዩናይትድ ስቴትስ ቡድን በትናንቱ ድል የዓለም ዋንጫን ለሦስተኛ ጊዜ በእጁ ከማስገባቱን ባሻገር ከአራት ዓመታት በፊት ጀርመን ፍራንክፉርት ከተማ ላይ ጉድ ያደረገው የጃፓን ቡድንን ለመበቀል ችሏል። የጀርመን ቡድን ለሦስተኛ ደረጃ ባደረገው ፍልሚያ በእንግሊዝ ቡድን አንድ ለዜሮ መሸነፉም ተዘግቧል። በደቡብ አሜሪካ የእግር ኳስ ፍጻሜ ደግሞ የቺሊ ቡድን የአርጀንቲና ቡድንን በሰፋ ልዩነት መርታት ችሏል። ቺሊ አርጀንቲናን ያሸነፈችው አራት ለአንድ በሆነ ሰፊ የግብ ልዩነት ነው። ለአርጀንቲናዎች ብቸኛዋን ግብ በፍጹም ቅጣት ምት ማስቆጠር የቻለው የዓለማችን ኮከብ የእግር ኳስ ተጫዋቹ ሊዮኔል ሜሲ ነው። የዓለም ዋንጫን በተደጋጋሚ በእጇ ማስገባት የቻለችው አርጀንቲና የኮፓ አሜሪካ ዋንጫን ለማሸነፍ ከ20 ዓመታት በላይ ደጅ መጥናት ግድ ሆኖባታል። ያም ሆኖ ግን ትናንት ሊሳካላት አልቻለም። ፕሮፌሽናል ተጫዋቾች በማይሰለፉበት የቻን የአፍሪቃ ዋንጫ የእግር ኳስ ማጣሪያ ኢትዮጵያና ቡሩንዲ ተሳክቶላቸዋል። በሳምንቱ ማገባደጃ ላይ ቡሩንዲ ጅቡቲን ቡጁምቡራ ውስጥ ሁለት ለዜሮ አሸንፋለች። ዋሊያዎቹ ደግሞ ናይሮቢ ውስጥ ከኬንያ ጋር ያለምንም ግብ ተለያይቷል። በዚህም መሰረት የኬንያቻውን በደርሶ መልስ ሁለት ለዜሮ ያሸነፈው የኢትዮጵያ ቡድን በደርሶ መልስ ጅቡቲን አራት ለአንድ ከረታው የቡሩንዲ ቡድን ጋር ከሦስት ወራት በኋላ ይጋጥማል። አድማጮች፣ የስፖርት ጥንቅራችን በዚህ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።